ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይቀርባሉ። የእኔ መንገድ ችሎት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው፣ ባወቀው፣ በገባው ልክ ሚዛናዊ ወይም ልክ ነው ብሎ የሚያስበውን ነገር ፍርድ እንዲሰጥ ኢንከረጅ ወይም እናበረታታለን። ጋዜጠኛውና የሕግ ባለሙያውን ሰለሞን ጓንጉልን የሰማነው ወጣቶችን ጨምሮ በርካታ ኢትዮጵያውያን ሕጋዊ መብትና ግዴታቸውን እንዲያውቁ የሚያግዘው የእኔ መንገድ የተሰኘ የራዲዮ መሰናዶ አዘጋጅና አቅራቢ ነው። የመሰናዶውን መቶኛ ሳምንት በማስመልከት ያደረግነው ቆይታ በምሽቱ ይደመጣል። ከዚህ በተጨማሪ ያካተትናቸው ሌሎች መሰናዶዎችም በዛሬው ምሽት ዝግጅታችን ይቀርባሉ። በመስተንግዶ ሀብታሙ ስዩም አብሬያችሁ ይቆያለሁ። ንጉሱ ታምሬ ደግሞ በድምፅና በምስል ምንድስ ነው እንዲሁ አብሮን ያመሻል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እናሰማችሁ። ኤደን ገርመው አመሰግናለሁ አምሽታችኋል። በቱኒዚያ ትላንት እሁድ የፕሬዚዳንት ካይስ ሳኢድ የሕብረት ኃይልን በመቃወም በመቶ ሺዎች የሚቆጠሩ ተቃዋሚዎች በማዕከላዊ ቱኒዝ የወጡ ሲሆን የፖለቲካ ተቾችም ሁኔታውን መፈንቅለ መንግስት ሲሉ ጠርተውታል። የቱኒዚያ ትልቁ እስላማዊ ፓርቲ ጥምረት ደጋፊዎች ኢናሃድሃና ሌሎች ተቃዋሚ ፖለቲከኞች ባለፈው ክረምት ስልጣን የያዙት ሳኢድን በመቃወም ሰልፍ ወጥተዋል። ሳኢድ በወቅቱ ፓርላማውን በማገድ ነበር ስልጣን የተቆጣጠሩት። ምንም እንኳን አብዛኞቹ ቱኒዚያውያን በሀገሪቱ የፖለቲካና የምጣኔ ሀብት እድገት ባለመኖሩ ተሰላችተው ስለነበረ ሳኢድን ቢደግፉም፣ ቱኒዚያ አምባገነናዊ አገዛዝ እንዳይኖራት ይሰጋሉ። የትላንትናውን ሰላማዊ ሰልፍም ቅዳሜ እለት የታሰበውን የሰማዕታት ቀንን ለመዘከር በወጡ ሰዎች የተደረገ ነው። በሰልፉ ላይም በደጋፊዎችና ና በተቃዋሚዎች መካከል ክርክር የተነሳ ሲሆን ከደጋፊዎቹ መካከልም ከሀዲ ሲሉ ተቃዋሚዎቹን የጠሩአሉ። ሳይድ ሳኢድ ከአስራ አንድ ቀናት በፊት የሀገሪቱን ፓርላማ ሙሉ ለሙሉ በማገዳቸውም ቱኒዚያ መልሳ በአምባገነን አገዛዝ ስር ልትወድቅ ትችላለች የሚለው ስጋት ተባብሶ ቀጥሏል። የዩክሬኑ ፕሬዝዳንት ቮልዲሚር ዜለንስኪ የሩሲያ ወታደሮች በምስራቂያዊ ዩክሬን ትልቅ ወታደራዊ ተልዕኮ እየፈጸሙ ነው አሉ። ቮልዲሚር አያይዘውም ሰራዊታችንም ምላሹን ይሰጣል ብለዋል። ዘለንስኪ ትላንት ማምሻውን በቪዲዮ ባስተላለፉት መልእክት ስድስት ሳምንታትም ባስቆጠረው ጦርነት ውስጥ መጪዎቹ ቀናት እጅግ ወሳኝ ናቸው ብለዋል። ከዚህ በተጨማሪም ዘለንስኪ የዩናይትድ ስቴትሱ ሲቢኤስ የዜና ጣቢያ ላይ ስልሳ ደቂቃ በተሰኘው መሰናዶ ቀርበው ሲጠየቁ የዩክሬን እጣ ፋንታ ዩናይትድ ስቴትስ ለዩክሬን በምትለግሰው የጦር መሳሪያ ላይ የወደቀ ነው ያሉ ሲሆን ለፕሬዚዳንት ጆ ባይደን ዩክሬን የምትፈልጋቸውን ዝርዝሮች መስጠታቸውንም አስታውቋል። በሌላ በኩል የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ዛሬ ሰኞ በሩሲያ ላይ ሌላ ተጨማሪ ማዕቀብ ለመጣል ይመክራሉ። በሞስኮ የኦስትሪያ መራሄ መንግስት ካርል ኔሃምር ብላድሚር ፑቲንን እየጎበኙ ሲሆን ይህም ፑቲን በዩክሬን ላይ ጦርነቱን ከጀመሩ በኋላ በአውሮፓ መሪ የተደረገ የመጀመሪያው ጉብኝት ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የቀድሞ የፌዴራል አቃቤ ህግ የአልኮሆል የትንባሆው የጦር መሳሪያዎችና ፈንጂ ቢሮን እንዲመሩ መምረጣቸውን ዋይት ሀውስ አስታወቀ። ከዚሁ ጋር በተመሳሳይ የመሳሪያ ቁጥር ሌላቸውና በግል የሚሰሩ ጠመንጃዎች ላይም መመሪያ ዛሬ እንደሚያወጡም ዋይት ሀውስ አስታውቋል። ባይደን ኤቲኤፍ ለተሰኘው የአልኮል የትንባሆና የጦር መሳሪያዎች ቢሮ ዳይሬክተርነት እጩ ያደረጓቸው ስቲቭ ዴልባች ሹመት በሴኔቱ መጽደቅ ይኖርበታል። ባይደን ከምክትል ጠቅላይ አቃቤ ሕግ ሊሳ ሞናኮ ጋር በነበረ ስነስርዓት ላይ ጎስት ገንስ ወይም ደግሞ መናፍስት ሽጉጦች ተብለው የሚጠሩትንና በቤት ውስጥ ተገጣጥመው የሚሰሩ ቁጥር የሌላቸው መሳሪያዎችን ግብዓት የሚያመርቱ ፋብሪካዎች እንዲታገዱ ማቀዳቸውንም አስታውቋል። አዲሱ የፍትህ ቢሮ ህግም እነዚሁን ለጦር መሳሪያ መስሪያነት የሚያገለግሉ እቃዎችን የሚያመርቱ ድርጅቶች በሚያመርቷቸው እቃዎች ላይ ቁጥር እንዲጽፉ የሚያስገድድ ሲሆን ይህም ወንጀል ሲፈጸም በቁጥሩ መሰረት ሻጭና ገዢን ለማወቅ የሚረዳ ይሆናል። በአሁኑ ሰዓትም የመሳሪያ ቁጥር የሌላቸውን ሽጉጦችን የሚሸጡ ሱቆችም ቁጥር እንዲያደርጉላቸው ይገባል ይላል። ከዚህ በተጨማሪም መሳሪያ የሚሸጡ ሰዎች ከ20 ዓመት በኋላ የመሳሪያ ገዢዎችን ዝርዝር ማስወገድ ይፈቅድ የነበረውን ሕግም የተሻሻለ ሲሆን ሱቁ እስካልተዘጋ ድረስ ሰነዶችን ይዘው እንዲቆዩና ሱቁ ሲዘጋም ኤቲኤፍ ለተሰኘው የአልኮል ዝም የጦር እና መሳሪያዎችና ፈንጂ ቢሮ ሰነዶቹን እንዲያስተላልፉ ህጉ ያስገድዳል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢናቪ መሰናዶች ጋር ታምሹ ዘንድ በአክብሮት እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኢን ነው ከአሜሪካ ድምፅ ራዲዮ የሚቀርብላችሁ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የመጀመሪያ መሰናዶ እንሻገር። የኔ መንገድ በአሜሪካ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ የሚደገፍ ኢትዮጵያን ስለ መብትና ግዴታቸው እንዲያውቁ ለማስቻል ያለመ ሳምንታዊ የራዲዮ መርሃ ግብር ነው። በድጋሚ ተዋቅሮ ከተጀመረ ሁለት ዓመታትን ያሳለፈው መሰናዶ በተለይ ወጣቶች ላይ የሚያተኩሩ ሕግ ተኮር ውይይቶችና ትምህርቶችንም ያሰናርቶ ያቀርባል፣ ያስደምጣል። በተለይ የኔ መንገድ ችሎት በተሰኘው ዝግጅቱ በእውነተኛ ክስተቶች ላይ ወጣቶች የህሊና ፍርዳቸውን እንዲሰጡ ሲያደርግ ቆይተዋል። መሰናዶ መቶኛ ክፍሉን ባከበረበት ማግስት የመሰል መርሃ ግብሮችን ጠቀሜታ በተመለከተ ለመወያየት የዝግጅቱን የእስካሁን መንገድ ለመቃኘትም ጭምር የመሰናዶን ዋና አዘጋጅና አቅራቢ ጋዜጠኛውና የህግ ባለሙያውን ሰለሞን ጓንጉልን በስልክ መስመር አግኝተነዋል። ሰለሞን መቶኛ ክፍሉ እንደምን እንደተሰላ አስቀድሞ ይነግረናል። መቶ የሚለውን ነገር መቁጠር የጀመርነው ኢትዮጵያ ውስጥ ለውጥ የሚባለው ነገር መጥቶ አንዱ የሚሰራበት ኤሪያ የህግ ሪፎርም፣ ሌጋል ሪፎርም የሚለው ነበርና በዛ ረገድ ላይ ለመስራት እየተቋቋመ ዩኤስኤድ ፍትህ ጀስቲስ አክቲቪቲን ኢትዮጵያ የሚባል አንድ ሰናይ ድርጅት አለ። እነሱ አንደኛው የሚሰሩት ስራ ይሄ ነው። የሌጋል አዌርነስ ወይም የህግ ግንዛቤን ማሳደግ የሚል ነበር እና ከእነርሱ ጋር አብረን መስራት ከጀመርን ነው እንግዲህ መቶ ፕሮግራሞችን መስራት የቻለው እና በእነዚህ ሁለት ዓመታት እየተመካከርን ከእነሱም ጋር ከሰብአዊ መብት ጋር በተገናኙ ጉዳዮችን በተለይ ደግሞ አሁን ከህግ ማሻሻዎች ጋር የተገናኙ ጉዳዮችን ከጠቅላላም ከፍት ስርዓቱ ጋር ማሻሻ ጋር የተሰሩ ጉዳዮችን ከዚህም ውጭ አለፍ ብለን በእነዚህ ብቻ ሳንወሰን ከምናያቸው ከምንሰማቸው ጉዳዮች ጋር እያገናኘን የህግ ጉዳዮችን ስንሰራ ቆይተናል። በዚህ ጊዜ ውስጥ በተለይ የወጡ ህግጋትን በተለየ ሁኔታ ስናስተዋውቅ የተሻሻሉም አዲስ የወጡ ህግጋትንም ስናስተዋውቅ ቆይተናል። ተቋማት አካባቢ የተሰሩ የተባሉ ስራዎችንም ስናነሳ ቆይተናል። በዛው ልክ ደግሞ ክፍተቶች ሲኖሩ ክፍተቶችን ስናነሳ ቆይተናል። መታረም ይገባቸ ል የምንላቸውን ነጥቦች ሁሉ ደፈር ባለመልኩ በነዚህ መቶ ፕሮግራሞች አድማጮችንም ባሳተፈ መልኩ ስንሰራ ቆይተናልና ይሄ መቶ የሚለው ነገር ከዩስሴድ ፍትህ ጋር መስራት ከጀመርን ጀምሮ የተቆጠረ መሆኑን በዚህ አጋጣሚ ለመግለጽ ፈልጌ ነው። ኢትዮጵያ እንግዲህ የወጣቶች ሀገር እንደሆነች ትታወቃለች። እነዚህ ወጣቶች በእናንተ ፕሮግራም ውስጥ ተሳታፊ እንዲሆኑ እነሱን የሚመለከቱ ጉዳዮች እንዲንሸራሸሩ ምን ያክል ሂዳችኋል በእናንተ መሰናዶ ውስጥ የነበራቸው ተሳትፎ ውስጥ ምን ይመስል ነበረ? አንድ የህግ ጉዳይ የሚቀርብበት መንገድ በተቻለ መጠን ሳቢ መሆን መቻል አለበት። ህግ በኬዝ ካልተዋዛ፣ በድርጊቶች ከኑሮ ጋር ካልተያያዘ ብዙም አይመስጥም። ደረቆን ብቻ ማውራትም እንደዚሁም ትርጉም አይኖረውም እና በተቻለ መጠን እኔም እንደ ፕሮግራም አዘጋጅነት ሲሰራም በስራ አጋጣሚ የሚያጋጥሙኝን ኬዞች ሳይቀር እልባት ያገኙትን ጉዳዮች ሳይቀር የማነሳሳት እና እያዋዙ የማቅረብ መንገድ ነው የምንከተለው። በእነዚህ ፕሮግራም ውስጥ ስንሰራ ወጣቶችን በተለይ አተኩረው የሰራ ናቸው ፕሮግራሞች አሉ። በተለይ አተኩረን የሰራ ናቸው ፕሮግራሞች አሉ። ከጾታ የጥቃት ጋር በተገናኘ ያለ ዕድሜ ጋብቻ ጋር በተገናኘ በተለይ ኮቪድ ወደ ኢትዮጵያ በገባ ጊዜ አንድ ትልቅ ፈተና የነበረው የትምህርት ቤቶች መዘጋት ነው። ትምህርት ቤቶች መዘጋትን ተከትሎ ደግሞ ያለ ዕድሜ ጋብቻ የናርበት አጋጣሚ ተስተውሎ ቁጥሮች ሁሉ ከፍ ያሉ ቁጥሮች ሲጠቀሱ ነበር እና እዛ ላይ ያተኩረን ፕሮግራሞችን ስንሰራ ቆይተናል። ከዛም ባለፈ ጦርነት ባጋጠመ ጊዜ ወይም ደግሞ ለምሳሌ ተሻሻለ ሕግ አለ ከጦር መሳሪያ አያያዝ እና ቁጥጥር አዋጅ ጋር በተገናኘ አንድ ሰሞን እንደ ፋሽን ይሄም ግጭት ከመከሰቱ በፊት ሕፃናትን ጦር መሳሪያ እያስያዙ ፎቶ የመነሳት ወጣቶችን በዚህ መልኩ የማነሳሳት ነገሮች ነበሩና ህጉ ምን ይላል በዚህ ላይ እንዲህ ያሉ ተግባሮች እንዴት ነው የሚታዩት የሚሉትንም ለማየት ሞክረናል ከወጣቶች ጋር በተገናኘ ለይተን ለብቻ የሰራ ናቸው አሁን ከጠቀስኩልና ሌሎችም በርከት ያሉ ፕሮግራሞች አሉ ከዛ በተገናኘ ግን ፕሮግራማችን በተቻለ መጠን ለሁሉም እንዲሆን በሚል ስሜትና ሀሳብ ስለምንሰራ ጥያቄዎችን የህግ ጥያቄዎችን አሁን ፕሮግራማችን ላይ ሶስት ፓርቶች አሉ የመጀመሪያው ፓርት አልሰማንም እንዳትሉ የሚለው የፓርት ነው በዚህ ፓርት ላይ አዲስ የወጡ ሕግጋትን እንጠቅስና ይኸው ሕጉ እንደዚህ ይላል፣ ይሄ ህግ እዚህ ቦታ ላይ ተደንግጓል። አልሰማንም እንዳትሉ ያው ህግን አለማወቅ ከተጠያቂነት አያድንም በሚለው ስሜት ሆነን እሱን እንትን እንላለን። ሰፋ ያለ ጊዜ በሚወስደው በዋናው አጀንዳችን ደግሞ የተለያዩ አሁን ወጣቶች ጋር በተገናኘ ያነሳሁት እና ሌሎች ጉዳዮችንም ለማንሳት እንሞክራለን። ከዛ ውጭ ብዙ ወጣቶችም የሚሳተፉበት ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የእኔ መንገድ ችሎት ይባላል። የእኔ መንገድ ችሎት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው ባወቀው፣ በገባው ልክ ሚዛናዊ ወይም ልክ ነው ብሎ የሚያስበውን ነገር ፍርድ እንዲሰጥ ኢንከረጅ ወይም እናበረታታለን። ኬዙን እናቀርባለን። ከዛ በኋላ እርስዎ ዳኛ ሆነው ጉዳዩ ቢቀርብልዎ ምን ይወስናሉ የሚለውን ጥያቄ እናቀርባለን። አድማጮች ይሳተፋሉ። በሚገርም መጠን በእነዚህ መቶ ፕሮግራሞች እንኳን በዳታ እኛ መዝግበን የያዝናቸው ከስድስት ሺህ በላይ ተሳታፊዎች አሉ፣ የተሳተፉ በቀጥታ ማለት ነው። ሰው መጨረሻ ፕሮግራሙ ላይ ምንላለን። በእነዚህ ውስጥም ወጣቶች ተሳታፊዎች ናቸው። ይህንንም የሚያወቅንበት አንደኛው መንገድ ምንድን ነው? መቶኛ ፕሮግራማችንን ስናከብር፣ ራንደምሊ በተደጋጋሚ የሚደውሉልን ወይም የሚሳተፉ ሰዎች ጋር ስልክ ለመደወል እና አስተያየቶቻቸው ለሞክረን ነበረ ከዛ በፊት በአካል ወይም በድምፅ ማናውቃቸው ጋር ማለት ነው። ሶ ስንጠይቃቸው የሰባተኛ ክፍል ተማሪ የአስራ ሁለተኛ ክፍል ተማሪ የሆኑ ሰዎች ብዙ ወጣቶች ተሳታፊ እንደሆኑ ጠቅሰውልናል እና በተለይ እነሱን የሚያተኩር ፕሮግራም በመስራት በጥቅሉም ደግሞ ለሁሉም ተሳታፊ የሚሆንበትን ኬዝ በማቅረብ ወጣቶች እንዲሳተፉ ጥረት እናደርጋለን ማለት ነው። በዚህ መልኩ ነው የምናሳትፈው። ላለፉት ሁለት አመታት፣ በተለይ ኢትዮጵያ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ስትናጥ የነበረችበት አመታት ነበሩ። በእነዚህ ወቅቶችስ የእናንተ ዝግጅት ክፍላችሁ የገጠሟችሁ ፈተናዎች ምን ነበሩ? በምንስ ሁኔታ ፈታችኋቸው? ቀላል ፈተና አይደለም። እውነት ለመናገር አሁንም ድረስ እንደ ባለሙያም ራሴም በግሌም የሚሰማኝ ከበድ ያለ ፈተና እንዳለ ነው እና እነዚህም ፈተናዎች ለመወጣት በተቻለን መጠን አስቀድመን የምንሰራቸውን ፕሮግራሞች ፕላን ለማድረግ እንሞክራለን። በተቻለ መጠን የምናቀርበው ነገር የተገራ ኔጌቲቭ፣ የሆነ መልእክት የማያስተላልፍ እንዲሆን ለመጣር እንሞክራለን። ይህ እንግዲህ ራሱ አንድ ፈተና ነው። ሴንሰርሽፕ ማለት ነው። ራስን እንዲህ ያለ ነገር ባወራ ምን አይነት መልእክት ይዞ ይመጣል ማን ምን ይሰማዋል መንግስት ሌላው ሰው የሚለውን ነገር ማሰብ ራሱ ቀላል ፈተና አልነበረም እና ግን በተቻለ መጠን ደግሞ የሚያጋጥሙ እውነቶችን አይተህ እንዳላየም ማለፍ ከባድ ነው እድሉ እንዳለው ሰው ሬዲዮ ላይ ማውራት አጋጣሚም እንደተፈጠረለት ሰው ይህንንም ደግሞ በዝምታ ማለፍ ከባድ ይሆናል እና በተቻለን መጠን ህዝቡ ላይ ትኩረት ለማድረግ ሞክረናል ለምሳሌ ግጭቶች ባጋጠሙ ጊዜ መደፈሮች ባጋጠሙ ጊዜ ሰራቸው የነበሩን ፕሮግራሞች በተቻለ መጠን እሺ፣ ያጋጠመው እንዲህ ያሉ ነገሮች ወንጀሎች ናቸው፣ ፈጻሚዎቹ ለህግ መቅረብ አለባቸው። አንድ ሁለተኛ፣ የተፈጸመባቸው ሰዎች ህይወት እንዴት ነው መቀጠል የሚገባው? አንዲት ሴት ተደፈረች፣ ከዛ በኋላ እርግዝና መቶ ሊሆን ይችላል። ትውለደው ወይስ አትውለደው? ትውለደው፣ ባትወልደውስ ምንድን ነው ኢምፓክቱ? ሰውስ እንዴት ነው አክሴፕት የሚያደርጋት የአካባቢው ተጽዕኖ ራሱ ከባድ ስለሆነ ማለት ነው። እንዲህ ያሉ ነገሮችን ሌሎች ሀገሮችስ እንዴት አለፉት? ለምሳሌ ሩዋንዳ ሄደን በሩዋንዳ ፍጅት ጊዜ ተመሳሳይ በጣም ህመም የበዛበት ታሪክ ያሳለፉ ወጣት ሴቶች አሉ፣ ተገድዶ ከመደፈር ጋር ምናምን በተገናኘ ቦስኒያም አለፍ ብለን ሄደን ተመሳሳይ ታሪክ አለ እና እነሱን ታሪኮች ህዝቡ በሚሆን መልኩ እነዚህን ሰዎች አካላይም አእምሮይም ድጋፍ ማግኘት እንዴት እንደሚችሉ ከህግ ጋር በተቻለ መጠን አያይዘን ለማንሳት ሞክረናል እና ቀላል ነገር አይደለም። ግን ላለመፈረጅ ወገንተኛ ላለመሆን ወይም ወገንተኛ ናቸው ተብሎ ላለመታሰብ በጣም ተገቢውን ጥንቃቄ እያደረግን ከህዝብ ጋር ህዝቡ ቢሰማው ይጠቀምበታል የሚለው ነገሮች ላይ የበለጠ በማተኮር ለመስራት ጥረት አድርገናል። አሁንም በዛ መልኩ ነው እየሰራን ያለ ነው። ግን እንዳልከው ቀላል ፈተና አይደለም። ለመጽሐፍ ስትነሳ ራሱ ምን ትርጉም ይሰጠው ይሆን ብለህ ማሰብ ራሱ አንድ ገዳቢ ነገር ስለሆነ፣ ግን በተቻለ መጠን አቻችልን ለማለፍ ነው ጥረት እያደረግነው ነው። በሱ ስሜት ሳካልን ይመስለኛል። አሁንም እየሰራን ያለ ነው። በዛ ስሜት ውስጥ ሆነን ነው። ከጋዜጠኛና የህግ ባለሙያው ሰለሞን ጓንጉል ጋር ያደረግነው ቆይታ ተከታይ ክፍል በነገው ምሽት የሚቀርባል። እንድታዳምጡ ካሁኑ እንጋብዛለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ። ወደ ተከታዩ መሰናዶ ስንሻገር ኮቪድ-19ን ለመቋቋም በዓለም ዙሪያ የተለያዩ የፈጠራ ስራዎች እንዲሁም የሕክምና ግኝቶች ተሰርተዋል። ላብነትም የክትባቱን ማንሳት ይቻላል። ከዚህ በተጨማሪ በርቀት በስልክና በተለያዩ ዘመናዊ የመገናኛ ዘዴዎች ምርመራዎች እንዲሁም የሐኪምና ታካሚ ግንኙነት አማራጮችም ተስፋፍተዋል። ስለተወሰኑት አዳዲስ ግኝቶች የደንገረመው የኬሮል ፔርሰንን ዘገባ እንደሚከተለው አቀናብሯለች። የላባዝ ሜዴብ ህፃን ልጅ የተቅማጥ በሽታ ሲይዘው በናይጄሪያ አቡጃ ከሚገኘው መኖሪያ ቤቷ በመሆን ሐኪሟን በድረገጽ ማግኘትና ማውራት ይችላለች። የኮቪድ-19 ወረርሽኝ ሐኪሞች ለህሙማኖቻቸው እንክብካቤ የሚያደርጉበትን መንገድ ባደጉትም ሆነ በበለጸጉት ሀገራት በብዙ መልኩ በመቀየር ተጽዕኖ አሳድሯል። ቴሌሜዲሲን የተሰኘው ህሙማንና የህክምና ባለሙያዎች በተለያዩ አካባቢና ቦታ ሆነው የህክምና አገልግሎት የሚያገኙበት መንገድ ነው። እጅግ ሩቅ በሆኑና ህንድ ሀገር ውስጥ ባሉ በሁለት የሂማሊያ መንደሮችም ጭምር ይሄ አገልግሎት ይሰጣል። ዶክተር ራጅሽ ኩላሪ ስለዚህ ጉዳይ እንዲህ ያብራራሉ። ቀድሞውንም ቢሆን እነዚህ አካባቢዎች በከባድ በረዶ ሳቢያ ከዓለም የተቆራረጡ ነበሩ። ለዚህም ነው በዚህ መንገድ ህክምና መስጠቱ መልካም የሚሆነው። በርቀት የህክምና ዘዴ ከቤታቸው ውጪ ህሙማን ወደ ጤና ጣቢያ በማምራት በዚያ በሚገኙ የጤና ባለሙያዎች እየታገዙ ከጤና ጣቢያው ውጪ ባሉና ሩቅ ቦታ በሚኖሩ በጉዳዩ ላይ በሰለጠኑ ሐኪሞች መታየት ይችላሉ። ዶክተር ራጀሽ ጉላሪ በድጋሚ በነዚህ ሁለት ሩቅ የአገሪቱ ቦታዎች ለሚገኙ ወደ 3 ሺህ የሚጠጉ ህሙማን በርቀት የህክምና መንገድን በመጠቀም የጤና ምክር መስጠት ችለናል። በዩናይትድ ስቴትስ የሂውስተን የሳይንስ ማዕከል በተደረገ ጥናት አንዳንድ ህጻናትን በርቀት ህክምና ዘዴ በመጠቀም 99 በመቶ ከሚሆኑ በሽታዎች መታደግ መቻሉን ያሳያል። ከዚህ በተጨማሪም ይሄ በሽታ ለኮቪድ-19 ተጋላጭ የመሆን እድልን በሰፊው ታድጓልም ሲል ጥናቱ አመላክቷል። በዩናይትድ ስቴትስ ገጠራማ ቦታዎች ያሉ የኦፒየም ሱሰኞችም አብዛኛውን ጊዜ በህክምና ጣቢያዎች ውስጥ ግልጋሎትን አያገኙም። ነገር ግን አሁን ላይ ይህንን የህክምና መንገድ መጠቀም ይችላሉ። በሜሪላንድ ዩኒቨርስቲ የተደረገው ጥናት ቴሌሜዲስን ወይም የርቀት ህክምና በአካል እንደሚደረገው ህክምና ሁሉ ውጤታማ ነው ይላል። ህክምና ባለሙያዎችም ከዚህ ቀደም ኖራቸው የማያውቅ አይነት መረጃና እድል እንደፈጠረላቸው ይናገራሉ በተለይም ደግሞ የአይምሮ ጤና ችግር ባለባቸው የዩናይትድ ስቴትስ ወታደሮች ላይ ይሄ ህክምና ውጤት አሳይቷል ዶክተር ጆኤል ሾልተን የጦር ሰራዊት ጤና አስተዳደር እና የስነ አይምሮ ባለሙያ ናቸው The pandemic has really reinforced individuals. And from a rehabilitation perspective, it's so የርቀት ሕክምና ከሚያመጣቸው በረከቶች አንዱ ህሙማን ከስራ ማስፈቀድ ሳይኖርባቸው በአጭር ጊዜ ውስጥ መታከም መቻላቸው ነው። በተለይም በታዳጊ ሀገራቶች ለጉዞ የሚወጣውን ወጪ ለመቆጠብ ያግዛል። ከዚህ በተጨማሪም በዚህ የህክምና አማራጭ በመጠቀም ከዚህ ቀደም ሊያገኟቸው የማይችሉ የነበሩ ሐኪሞችን ማግኘትም ይችላሉ። ጊዜና የህክምና ወጪን በመቀነስም ዓለምን ከብዙ ድህነት ሊታደግ እንደሚችልም ተስፋ ተጥሎበታል። ጋቢና ቪኦኤ ጋርን ያላችሁት ከአሜሪካ ድምፅ ራዲዮ ነው። እየተደመጠ የሚገኘው ልዩ ወጣቶች መርሃ ግብርም ነው። በመቀጠል ሳምንታዊው የስፖርት መሰናዶ ይቀርባል። ኬኔዲ አባተ በኔዘርላንድስ ሮተርዳም በተካሄደ የዓለም አትሌቲክስ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት ፌቨን ሀይሉ በአንደኝነት አሸንፋለች። በማራቶን የመጀመሪያ ድሏን ያስመዘገበችው አትሌት ፌቨን ውድድሩን ለማጠናቀቅ ሁለት ሰዓት ከ22 ደቂቃ ከ01 ሰከንድ የፈጀባት ሲሆን ይህም ባለፈው ዓመት በአምስተርዳም ካስመዘገበችው ሁለት ሰዓት ከ20 ደቂቃ ከ19 ሰከንድ የግል ምርጥ ሰዓቷ በኋላ ሁለተኛው ፈጣን ሰዓት ነው። በሮተርዳሙ ማራቶን አትሌት ፌቨንን በመከተል ኔዘርላንዳዊቷን የንግብሪንግ ክማ ሁለተኛ ስትወጣ የካዛኪስታኗ ዣና ማማዣኖቫ ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኢትዮጵያዊው አትሌት ልዑል ገብረ ሥላሴ ሁለተኛ ወጥቷል። አትሌት ልዑልን በማይክሮ ሰከንዶች በመቅደም ውድድሩን በአንደኝነት ያጠናቀቀው ኔዘርላንዳዊው አብዲ ናገየ ሲሆን ኬንያዊው ሩበን ኪፕሮፕ ሶስተኛ በመሆን የነሐስ ሜዳሊያ አሸናፊ ሆኗል። የአውሮፓ ቻምፒየንስ ሊግ ዋንጫ በአዲስ አበባ ለእይታ ቀርበዋል። ዋንጫው ወደ ኢትዮጵያ ለእይታ የመጣው በሃይኒከን አማካኝነት ሲሆን ዋንጫውን ይዞ የመጣው ደግሞ የቀድሞው የሪያል ማድሪድ ኤሲ ሚላንና አያክስ ተጫዋች ክላረንስ ሲዶርፍ ነው። እሁድ ዕለት አዲስ አበባ የገባው የአውሮፓ ክለቦች ታላቁ ዋንጫ በሸራተን ሆቴል ለታዳሚያን እይታ ቀርበዋል። ዋንጫው ወደ ኢትዮጵያ መምጣቱ ታዳጊዎችን ያነቃቃል ሲል ኔዘርላንዳዊው ኮከብ ሲዶርፍ በዝግጅቱ ላይ ለጋዜጠኞች በሰጠው አስተያየት ተናግሯል። በሸራተ ዝግጅት ላይ የታደሙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝደንት አቶ ኢሳያስ ጂራም ዋንጫው በኢትዮጵያ ለእይታ መቅረቡ ለእግር ኳሱ ዘርፍ መነቃቃት እንደሚፈጥር አስተያየታቸውን ሰጥተዋል። ኢትዮጵያ በሀይኒከን አማካኝነት ዋንጫው ጉብኝት ከሚያደርግባቸው አራት የአፍሪካ ሀገራት መካከል ነች። ከኳታር የዓለም ዋንጫ ዝግጅት ጋር በተያያዘ አምነስቲ ያወጣው አዲስ ሪፖርት በኳታር መንግስትና በፊፋ ላይ ጫና እየፈጠረ ነው። አምነስቲ ኢንተርናሽናል ያወጣው አዲስ ሪፖርት በኳታር ከ2022 የዓለም ዋንጫ ጋር በተያያዘ ፕሮጀክቶች ላይ የሚሳተፉ የጥበቃ ስሪ ድርጅቶች በሰራተኞች ላይ የሚወስዱት እርምጃ አስገዳጅ የጉልበት ስራ የሚባል ደረጃ ላይ የሚደርስ መሆኑን አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ፊፋ እርምጃ እንዲወስድም ጠይቋል። የ2022 የዓለም ዋንጫ አዘጋጅ አገር በሆነችው ኳታር ውስጥ የሚሰሩ 34 ስደተኛ ሰራተኞችን በማናገር እኛ ማሽኖች እንደሆንን ያስባሉ በሚል ርዕስ አምነስቲ ባወጣው ባለ ሰባ አራት ገጽ ሪፖርት የኳታርን ሕግ የሚጥሱ በርካታ የጉልበት ብዝበዛ ተግባራትን አጋልጧል። በጥያቄው ከተካተቱት የጥበቃ ሰራተኞች መካከል የተወሰኑት በ12 ሰዓት ፈረቃ ለወራት ያለምንም ረፍት ሰርተዋል። የደህንነት ጠባቂዎቹ ሁሉም ስደተኛ ሰራተኞች በመደበኛነት በቀን 12 ሰዓት፣ በሳምንት 7 ቀን በአብዛኛው ለወራ ወራት አልፎ ተርፎም ለአመታት ያለ እረፍት እንደሚሰሩ ገልጸዋል ሲል አምነስቲ በሪፖርቱ አመልክቷል። አብዛኞቹ አሰሪዎች በኳታር ህግ የሚፈቀደውን ሳምንታዊ የእረፍት ቀን ለማክበር እንኳን ፈቃደኛ እንዳልሆኑና ለማንኛውም ጉዳይ እረፍት የሚወስዱ ሰራተኞች ደሞዝ እንደሚቀጡም በሪፖርቱ ተጠቅሷል። ለአምነስቲ አስተያየታቸውን ከሰጡት ሰራተኞች መካከል የሆነ አንድ ግለሰብ በኳታር ያሳለፈውን የመጀመሪያ አመት በከፍተኛ ብቃት እንደተረፈ ገልጿል። አንዳንድ ሰራተኞች መ መጸዳጃ ቤት ሄደው በሚወስዱት ጊዜ ምክንያት ሁሉ በከፍተኛ የገንዘብ ቅጣት እንደተቀጡ ተናግረዋል። የአምነስቲ ኢንተርናሽናል የኢኮኖሚና የማህበራዊ ፍትህ ኃላፊ ስቴፈን ኮክበርን የኳታር ባለስልጣናት ሰራተኞችን ለመጠበቅና በዳዮችን ተጠያቂ ለማድረግ አስቸኳይ እርምጃዎችን መውሰድ አለባቸው ብለዋል። ፊፋም የሚጠበቅበትን ኃላፊነት እንዲወጣ ጠይቀዋል። የኳታር ባለስልጣናት ግን በሀገሪቱ በርካታ አዎንታዊ ተግባራት እያሉ ውስን እጸጾችን ብቻ ለይቶ አውጥቷል ይሆናል ያሉትን የአምነስቲን ሪፖርት ተችተዋል። በመገባደድ ላይ የሚገኙት የአውሮፓ ታላላቅ ሊጎች አጓጊ እንደሆኑ ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዋነኛ ተፎካካሪ የሆኑት ማንቸስተር ሲቲ እና ሊቨርፑል ትናንት ተገናኝተው ነጥብ ተጋርተው ታይተዋል። በኢትያድ ስታዲየም በተደረገው ጨዋታ ሁለቱ ክለቦች ሁለት ለሁለት በሆነ አቻ ውጤት ጨዋታቸውን አጠናቀዋል። ሁለቱም ለማሸነፍ ብርቱ ጥረት ቢያደርጉም በማራኪነቱ በብዙዎች ዘንድ አድናቆትን ያተረፈው ጨዋታ ግን በአቻ ውጤት መጠናቀቅ ግድ ብሎታል። በዚህም ሰባት ጨዋታዎች የቀሯቸው ማንቸስተር ሲቲ በ74 ሊቨርፑል ደግሞ በ73 ነጥብ አንደኛ ና ሁለተኛ በመሆን በሊጉ የደረጃ ሰንጠረዥ ያላቸውን የአንድ ነጥብ ልዩነት አስጠብቀው ቀጥለዋል። ቅዳሜ ዕለት ሳውዛምተንን 6 ለ0 ያሸነፈው ቼልሲ በ62 ነጥብ ሶስተኛ፣ አስቶን ቪላን አራት ለ0 ያሸነፈው ቶተናም ደግሞ በ57 ነጥብ አራተኛ ደረጃን ይዘው ይከተላሉ። በስፔን ላሊጋ ደግሞ በ31 ጨዋታዎች 72 ነጥብ የሰበሰበው ሪያል ማድሪድ በሰፊ ልዩነት ሊ ሳይጉን በመምራት ላይ ሲገኝ ከቅርብ ጊዜያት ወዲህ ወደ ቀድሞ አቋሙ በመመለስ ላይ የሚመስለው ባርሴሎና በ30 ጨዋታዎች 60 ነጥብ ሰብስቦ ሁለተኛ ደረጃ ላይ ይገኛል። ሲቪያ ና አትሌቲኮ ማድሪድ በ60 ና 57 ነጥብ ሶስተኛ ና አራተኛ ደረጃ ላይ ናቸው። በጣሊያን ሴሪያ ደግሞ በመሪዎቹ ክለቦች መካከል ሻምፒዮን ሆኖ ለማጠናቀቅ ብርቱ ፉክክር በመደረግ ላይ ሲሆን ኤሲ ሚላን በ68 ነጥብ ሲመራ ተስተካካይ ጨዋታ የሚቀረው ኢንተር በ66 ናፖሊን በተመሳሳይ 66 ነጥቦች ሁለተኛ ና ሶስተኛ ደረጃ ላይ ይገኛሉ። ጁቬንቱስ በ62 ነጥብ አራተኛ ደረጃ ላይ ተቀምጧል። በፈረንሳይ ሊግ አንድ ደግሞ 71 ነጥብ ባለው ፒኤስጂ እና 59 ነጥብ ባለው በተከታዩ ማርሴ መካከል ሊጉ ሊጠናቀቅ ሰባት ጨዋታዎች እየቀሩ ያለው የነጥብ ልዩነት 12 ደርሷል። ልዩነቱ በዚህ ከቀጠለ ፒኤስጂ ከጥቂት ጨዋታዎች በኋላ የዋንጫው ባለቤት መሆኑን ያረጋግጣል። እንደ ስፔን ላሊጋ ና እንደ ፈረንሳዩ ሊግ ሁሉ በጀርመን ቡንደስሊግ ዲጋም በመሪውና በተከታዮቹ መካከል ሰፊ የነጥብ ልዩነት ያለ ሲሆን ከ29 ጨዋታ በኋላ 69 ነጥብ ያለው ባየር ሙኒክ ከተከታዩ ቦሩሲያ ዶርትሙንድ በ9 ነጥብ ከፍ ብሎ ይገኛል። በመጨረሻም ግብጽ በሴኔጋል ተሸንፋ ከዓለም ዋንጫ ውጭ መሆኗን ተከትሎ የብሔራዊ ቡድን አሰልጣኙን ከኃላፊነት አንስታለች። ፈርዖኖቹን ባለፈው ታሳስ ወር ለአረብ ዋንጫ ግማሽ ፍጻሜ ያደረሱትና በካሜሩኑ የአፍሪካ ዋንጫ ደግሞ ለፍጻሜ አድርሰው በሴኔጋል የተሸነፉት ፖርቹጋላዊው አሰልጣኝ ካርሎስ ካይሮዝ ብሔራዊ ቡድኑን ለኳታር የዓለም ዋንጫ ማድረስ ባለመቻላቸው ኮንትራታቸው ተቋርጧል። በግብጽ እግር ኳስ ማህበርና በኬሮዝ መካከል ብሔራዊ ቡድኑ የዓለም ዋንጫ ማለፍ ካልቻለ ገዢው አካል ውሉን የማቋረጥ መብት እንዳለው ባለፈው አመት ቅጥራቸው ሲፈጸም በገቡት ውል መሰረት ነው አሰልጣኙ የተሰናበቱት። በአጨዋወት ዘይቤያቸው ወግ አጥባቂ እንደሆኑ በብዙዎች የሚተቹት ኬይሮዝ ከዚህ ቀደም እንደ ጎርጎሮሳውያኑ በ2014ና 2018 ኢራንን ለሁለት ተከታታይ የአለም ዋንጫዎች በማድረስ በሀገሪቱ ከፍተኛ ስፍራ ያላቸው አሰልጣኝ ናቸው። በማንቸስተር ዩናይትድ ክለብ ደግሞ የሰር አሌክስ ፈርጉሰን ረዳት አሰልጣኝ ሆነው አገልግለዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለስፖርት ዘገባዎቹ በእጅጉ እናመሰግናለን። ዛሬ የሳምንቱ መጀመሪያ ሰኞ ነው። ቀሪው ሳምንት በጥሩነትና በድምቀት እንድታሳልፉ እንግዲህ መልካም ምኞቱን ለመግለጽ የወደደው ንጉሱ ታምሬ ቀጣዩ ሙዚቃ ጋብዞናል። ለእናንተም ለእኛም ሰው ጉድ ይሰኛል። ትንሽ ሰምተን እንመልሳለን። ባወር ሃድሰን እና ስቲዋርት ዊሊን ሶ ጉድ ሙዚቃን ነው ንጉሱ ቀደም ብሎ የጋበዘን። አብራችሁን ስላመሻችሁ በእጅጉና እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ናው ንጉሱ ታምሬ። እስካሁን ድረስ አብረናችሁ አምሽተናል። የነገሰው ይበለን። መልካም ሳምንት ይሁንላችሁ።